የደቡብ ሱዳን ፕሬዝደንት ሳልቫ ኪር ተቀናቃኛቸው የሆኑትን የተቃዋሚዎች መሪ ሪያክ ማቻርን ትላንት በሀገሪቱ ተቀዳሚ ምክትል ፕሬዝደንትነት ሰይመዋል። ማቻር የተሰየሙት ባለፈው ነሐሴ ወር በተፈረመው የሰላም ስምምነት መሰረት ነው። የአሜሪካ ድምፅ ራዲዮ ዘጋቢ ጆን ታንዛ ያጠናቀረውን ዘገባ አዳነች ፍሳጌ ታቀርበዋለች። ሪያክ ማቻር ለተቀዳሚ ምክትል ፕሬዝዳንትነት መሰየማቸውን የሰላም ስምምነቱን ወደ መተግበር የሚያመራ ጥሩ እርምጃ ነው በማለት ተቀብለውታል። ፕሬዚዳንቱ የሰላም ስምምነቱ እንዲተገበር እንዲህ አይነቱን እርምጃ ለመውሰድ በመድፈራቸው ላመሰግናቸው እፈልጋለሁ። በደቡብ ሱዳን የፖለቲካ መረጋጋት ሊያመጣ የሚችለው የስምምነቱ መተግበር ነውና፣ ሌላው መወሰድ ያለበት እርምጃ በጁባ ያሉት ኃይሎች ብዛት እንዲቀንስ ማድረግ ነው። አሁን የሽግግሩ ብሔራዊ አንድነት መንግስት ምስረታ እንዲፈጸም ማፋጠን ነው የሚያስፈልገው ማቻር አያይዘውም፣ አሁን ወደ ደቡብ ሱዳን በሚሄዱበት ወቅት ቅድሚያ የሚሰጡት ጉዳይ በሀገሪቱ ሰላም እንዲሰፍንና የፖለቲካ መረጋጋት እንዲኖር የሽግግር መንግስት መመስረት ነው ብለዋል። በሁለተኛ ደረጃ ደግሞ በሕዝባችን መሃል እርቅ እንዲወርድ ማድረግ ነው ሲሉም አክለውበታል። ብዙ እቅድ ያሉት ይመስላልና ይህን ሁሉ ለማድረግ የሚያስፈልገው ገንዘብ ኬት ይገኛል የሚል ጥያቄ ቀርቦላቸው በጦርነት ላይ የሚውለው ገንዘብ ይህን ለማከናወን ያስችላል ሲሉ መልሰዋል። ለሰብዓዊ ርድኤት ከሚሰጠው ገንዘብ የተወሰነውም በዚሁ ተግባር ላይ ማዋል ይቻላል። ዓለም አቀፍ ማህበረሰብ ደቡብ ሱዳን ከጦርነት አመድ እንድትነሳ እንደሚረዳም እተማመናለሁ ብለዋል። ፕሬዝዳንት ሳልቫ ኬር በሀገሪቱ 28 ክፍላት ሀገር እንዲመሰረቱ መወሰናቸው ማቻር እንደማይደግፉት የሚታወቅ ነው። ይህን መሰረት በማድረግ ከፕሬዝደንቱ ጋር ለመስራት ምን ያህል አመቺ ይሆናል የሚል ጥያቄ ሲቀርብላቸው ደግሞ ኢጋድ ማለት የምስራቅ አፍሪካ የልማት ትብብር በይነ መንግስታት በሰጠን የውሳኔ እቅድ መሰረት ስለ ክፍላታ ሀገሩ ብዛት ተወያይተን እንድንወስን የአንድ ወር ጊዜ ሰጥቶናል። ሀያ ስምንት በሚለው ካልተስማማን ግን ወደ ተፈረመው የሰላም ስምምነት እንመለሳለን። ስምነቱ ደግሞ አስር ክፍላታ ሀገር ነው የሚለው ሲሉ ማቻር አስገንዝበዋል።